Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ጀመረ። ጤና ይስጥልን እንደምናመሻችሁ የተከበራችሁ አድማጮቻችን የመስከረም 15 2010 ዓ ም አስተናጋጆቻችሁ አዲሱ አበበና ቆንጂት ታየነን ዝግጅታችንን እንደ ወትሮ ባለም ዜናዎች ይሆናል የምንከፍተው ለምሽቱ ያሉንን መሰናዶዎች ለማስተዋወቅ ከአብይ ረስን ጀምርና የኢትዮጵያ መንግስት የኮሚኒኬሽንስ ሚኒስትር ዶክተር ነገሪ ሌንጮ ማምሻውን በኢትዮጵያ ሶማሌና ኦሮሚያ ክልል ወሰንተኛ አካባቢዎች ግጭት ዙሪያ ለጋዜጠኞች መግለጫ ሰጥተዋል። የምሽቱ አብይ ርዕሳችን ይሆናል። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የኢትዮጵያና የኤርትራ መልእክተኞች መልእክቶች ሌላው ዘገባችን ይሆናል። ሌሎችም ዘገባዎች ይኖሩናል። መደበኞቹ የሰኞ ፕሮግራሞች፣ ስፖርት፣ አፍሪካ ነክና አፍሪካ ነክ ርዕሶችና ጤና በሁለተኛው አጋማሽ ይቀርባሉ። የእናንተን የአድማጮቻችንን አስተያየቶችም አካተናል። አሁን የዓለም ዜና ይቀርባል በቅድሚያ የሰሜን ኮሪያ ውጭ ጉዳይ ሚኒስትር ሪዮን ሆ ዛሬ ሰኞ በተናገሩት ቃል ዩናይትድ ስቴትስ በአገራቸው ላይ ጦርነት ስላወጀች ፒዮንግ ያንግ በክልሏ የሚገኙ የዩናይትድ ስቴትስ ቦምብ ጣዮችን የመምታት መብቷ የተጠበቀ ነው ማለታቸው ተሰምቷል። ሚኒስትሩ ኒውዮርክ ላይ በሰጡት ጋዜጣዊ መግለጫ ዓለም ማወቅ ያለበት አገሬ ላይ ጦርነት አስቀድማ ያወጀችው ዩናይትድ ስቴትስ መሆኗን ነው ብለዋል። የመጀመሪያዋ አታንኳሽ ዩናይትድ ስቴትስ በመሆኗ አሉ ከሀገራችን የአየር ክልል ድንበር ውጭ ያሉትንም ጨምሮ በዩናይትድ ስቴትስ ቦምብ ጣይ አውሮፕላኖች ላይ ጥቃት በማድረስ የመልሶ ማጥቃት መብታችን የተጠበቀ ይሆናል ነው ሚኒስትሩ ያሉት። ኒው ባለሥልጣን ባለፈው ቅዳሜ አገራቸው በፓሲፊክ ውቅያኖስ የአየር ክልል የሃይድሮጅን ቦምብ ሙከራ እንደምታደርግ በሰጡት ገለጣ የዩናይትድ ስቴትስ ባለሥልጣናትን ከፍተኛ ድንጋጤ ውስጥ መክተቱ አይዘነጋም። በዚህን ጊዜ ነበር ፕሬዚዳንት ዶናልድ ትራምፕ በማግስቱ እሁድ የሰሜን ኮሪያ ውጭ ጉዳይ ሚኒስትር ቅዳሜ ለታ ለተባበሩት መንግሥታት ድርጅት ባደረጉት ንግግር የዚያን የሮኬት ሰውዬ ቃል ሲያስተጋቡ ሰምቻለሁ፣ ግድ የለም ብዙም የሚቆዩ አይደሉም ሲሉ በትዊተር አሰራይተዋል። አፍጋኒስታን ውስጥ ላለው ዩናይትድ ስቴትስ መራሹ ጦር ዋይት ሀውስ አዲስ ስትራተጂ ይፋ ካደረገ ወዲህ የመከላከያ ሚኒስትር ጂም ማቲስ ለመጀመሪያ ጊዜ ደቡባዊ እስያን እየጎበኙ ናቸው። የመከላከያ ሚኒስትሩ ዛሬ ሰኞ እሁድ ዋና ዛሬ ሰኞ ህንድ ዋና ከተማ ሲደርሱ ጠቅላይ ሚኒስትሩን ኔራንድራ ሞዲን ጨምሮ ከከፍተኛ የመንግስት ባለስልጣናት ጋር ተገናኝተዋል። ማቲስ በህንድ ቆይታቸው በኒው ደልሂ ና በዩናይትድ ስቴትስ መካከል በፍጥነት እያደገ የመጣውን የመከላከያ ግንኙነት ይበልጡን ያጠናክራሉ ተብሎ ተስፋ ተደርጓል በሁለቱ ሀገሮች መካከል ያለው አንዱ የትብብር መስክ ዩናይትድ ስቴትስ ከአስራ ስድስት አመታት በኋላም እልባት ያላገኘችለት ከታሊባን ጋር ያለው አጣብቂኝ ሁኔታ ነው ኒውዴልሂ በአፍጋኒስታን ጉዳይ ይበልጥ እንድትንቀሳቀስ ፕሬዚደንት ዶናልድ ትራምፕ ያስተላለፉት መልእክት ከህንድ ጋር የቦካ ቂም ያላትን ፓኪስታንን እንዳስቆጣ ታውቋል። ያለ ህጋዊ የመኖሪያ ፈቃድ በህጻንነታቸው ዩናይትድ ስቴትስ የገቡ የውጭ አገር ፍልሰተኞች የመኖሪያ ፍቃድ ሊሰጣቸው እንደሚገባ ከአምስት አሜሪካውያን አራቱ እንደሚደግፉ ኤቢሲ ኒውስ የተሰኘው ቴሌቪዥን ዘገባና ዋሽንግተን ፖስት ጋዜጣ ዛሬ ሰኞ አስታውቀዋል። ይህ አዲስ አስተያየት ይፋ የሆነው የፕሬዝዳንት ዶናልድ ትራምፕ አስተዳደር የእነዚህን ፍልሰተኞች ሕጋዊነት ውድቅ ባደረገ በጥቂት ሳምንታት ውስጥ መሆኑ ነው። የቀደመው የኦባማ አስተዳደር በሕፃንነታቸው ዩናይትድ ስቴትስ የገቡ ፍልሰተኞች እንዳይባረሩ ይልቁንም በሕጋዊነት የመስራት መብት እንዳላቸው መፍቀዱ አይዘነጋም። በብዙ መቶ የሚቆጠሩ የዩናይትድ ስቴትስ ፉትቦል ተጫዋቾች የእግር ኳስ እንዳልለው የእግር አይደለም። ተጫዋቾች፣ አሰልጣኞችና የየክለብ ባለቤቶች ባለፈው እሁድ ብሔራዊ መዝሙር ሲዘመር ተንበርክከውና እጅ ለእጅ ተያይዘው በመቀመጥ ለፕሬዚደንት ዶናልድ ትራምፕ ያላቸውን ተቃውሞ ማሳየታቸው ተገለጸ። ብሔራዊ መዝሙር ሲዘመር ባልተለመደ ሁኔታ መቀመጣችን ትኩረት ለመሳብ ነው ያሉት የስፖርቱ ቤተሰቦች ከፕሬዝደንቱ ተግሳጽና ቁጣ እንደቀረበባቸውም ታውቋል። ስፖርተኞቹና የቲም አስተዳዳሪዎቹ አንድነት ባሰሙት አቋም ዩናይትድ ስቴትስ ውስጥ በአናሳዎች ላይ የሚታየውን የዘር ልዩነትና በአፍሪካ አሜሪካውያን ላይ ፖሊሶች እየወሰዱ ያለውን የጭካኔ ግድያ ለመቃወም መሆኑንም አመልክተዋል። እኩልነት የለም ሕግና ፍትሕም አይታይም ሲል የሲያትሉ ሲሆክስ ተጫዋች ሪቻርድ ሸርማን ተናግሯል። የዛሬው ስፖርት ዝርዝሩን ያቀርባል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የጀርመን ቻንስለር አንጌላ መርክል ትናንት እሁድ ለአራተኛ ጊዜ ተመረጡ። ወግ አጥባቂ ፓርቲያቸው ግን ካለፈው ምርጫ ያነሰ ድምፅ ነው ያገኘው። ዘገባ መጽሔት ላይ እናቀርብበታለን። የፓኪስታንና የሩሲያ ጦር በጸረ ሽብርተኝነት ላይ የጋራ አቋም በመያዝ በሩሲያዋ ሰሜን ኮካሰስ ሪፐብሊክ ካራቺኮቭ ውስጥ ልምምድ ማካሄዱ ተገለጸ። የ2017 ወዳጅነት ተብሎ የተሰየመው ይህ ለሁለት ሳምንታት የዘለቀው የጋራ ልምምድ ከሁለቱም ሀገሮች የተውጣጡና ወደ 200 ያህል የልዩ ኃይል አባላት የተካተቱበት ቡድን ሲሆን ታጋቾችን የማዳን ተልዕኮም እንዳለው የፓኪስታን ጦር አስታውቋል። በሁለቱ ሀገሮች መካከል ያለውን ወታደራዊ ትስስር ያጠናክራል ተብሎ የታመነው ይህ የጋራ ልምምድ በሽብርተኝነት ላይ የሚካሄድ ጦርነትንም በተመለከተ ከፓኪስታን ልምድ መቅሰም እንደሚቻል ታውቋል። ይህ በዚህ እንዳለ ወደ ሶስት ወር የተጠጋው የቻይናና የፓኪስታን የጋራ ወታደራዊ ልምምድ በዚህ ሳምንት ማብቂያ ገደማ ይጠናቀቃል ተብሎ ይጠበቃል። የኢራቅ ኩርዶች በሰፊ ተቀባይነት ይኖረዋል ተብሎ የሚጠበቅ የነጻነት ውሳኔ ህዝብ እያካሄዱ ሲሆን ባግዳድ ያለውን መንግስት ጨምሮ ከጎረቤት አገሮችና ከዩናይትድ ስቴትስ ግን ተቃውሞ ገጥሞታል። በኢራቅ ሰሜናዊ ምስራቅ የሚገኘውና ከፊል ነጻ የሆነ የኩርድ ግዛት ፕሬዚዳንት ማሱድ ባርዛኒ ድምፅ ለመስጠት ብቁ የሆነው አምስት ሚሊዮን መራጭ በዛሬው ቀን ለነጻነት ድምፁን እንዲሰጥ ጥሪ አድርገዋል። ፕሬዚዳንቱ ትናንት ኤርቤል ውስጥ ባሰሙት ቃል ነጻ መሆናችን ያለፈውን አሰቃቂ ስህተት ላለመድገም ይረዳናል ብለው ከእንግዲህ ከኢራቅ ጋር ያለን ግንኙነት ላንመለስበት ተቋርጧል ሲሉም የውሳኔ ህዝቡን መካሄድ አጠናክረዋል። የውሳኔ ህዝቡ የመጨረሻ ውጤት ነገ ማክሰኞ ይገለጣል ተብሎ ይጠበቃል። ውሳኔ ህዝቡ የኩርዶችን አዎንታ ቢያገኝ ነጻነት ይታወጃል ማለት እንዳልሆነ፣ ነገር ግን የመለየት ድርድር ለማካሄድ የመጀመሪያ እርምጃ ይሆናል ተብሎ ተገልጧል። ፕሬዚዳንት ባርዛኒ ባለፈው ሳምንት ለአሜሪካ ድምፅ የፋርስ አገልግሎት በሰጡት ቃል ከውሳኔ ህዝቡ በኋላ የኩርድ መንግስት ከኢራቅ ባለሥልጣናት ጋር መደራደር እንደሚጀምርም አስታውቀዋል። በመጨረሻም የሮሂንጃ አማጽያን ያቀረቡትን የተኩስ አቁም ስምምነት የሚያንማር መንግስት እንደማይቀበለው አስታወቀ። ከበስተጀርባ የሆኑትና በመሪነት የሚታወቁት የአውንግ ሳን ሱቺ ቃል አቀባይ ዛውሂቲያ በሰጡት አፋጣኝ መልስ ከሽብርተኛ ጋር የመደራደር ባህል የለንም ነው ያሉት በመጻረ ቃሉ አርሳ የሚባለው የሽምቅ ቡድኑ እንደ ኤሮፓውያን አቆጣጠር ባለፈው ነሐሴ 25 ቀን በፖሊስና በጦር ኃይሎች ካምፕ ላይ ጥቃት ካካሄደ ወዲህ ነው የማያናማር መንግስት በአሸባሪነት የመደበው አንዳንድ ታዛቢዎችና የራሱ የቡድኑ አባላትም እንደሚናገሩት ሚያንማር ከሌሎች በአካባቢው ከሚዋጉ አነስተኛ ቡድኖች ጋር ሲደራደር ቆይቷል። እናም ይህ የአሁኑ ያንደራደርን መልስ እንዴትና ከየት እንደመጣ ይጠይቃሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 15 ምሽት ፕሮግራም ነው። የምናስተናግዳችሁም ቆንጅ ይታይና አዲሱ አበበ ነን። የምሽቱ የዓለም ዜና ተጠናቋል። እንደሰማችሁት ወደ መጽሔት ክፍለ ጊዜ ይሆናል የምንሸጋገረው የኢትዮጵያ የ ኮሚዩኒኬሽንስ ሚኒስትር ዶክተር ነገሪ ሌንጮ የሰጡትን ጋዜጣዊ መግለጫና ሌላውን ደግሞ የኢትዮጵያና የኤርትራ ተወካዮች በተባበሩት መንግስታት ያደረጉትን ንግግሮች በተመለከተ ዘገባዎች እየተጠናቀሩ ናቸው። አሁን ያስቀድም ነው። የጀርመን ቻንስለር አንገላ መርከል ትናንት እሁድ ለአራተኛ ጊዜ ተመርጠዋል። ወግ አጥባቂው ፓርቲያቸው ግን ካለፈው ምርጫ ያነሰ ድምፅ ነው ያገኘው። ዘጋቢያችን ቪክተር ቤቲ እያጠናቀረው ዘገባ አለ አዳነች ፍስሃ ይዛለች። ገዢው ክሪስቲያን ዲሞክራቲክ ህብረትና ባቬሪያን ክሪስቲያን ሶሻል ዩኒየን የተባለው ፓርቲ ከ33 ከመቶ ያነሰ ድምፅ አግኝተዋል። መርከል በድህረ ጦርነት ጀርመን ውስጥ ለአራተኛ ጊዜ በቻንስለርነት ለመመረጥ ከሦስቱ መሪዎች አንዷ ሆነዋል። አማራጭ ለጀርመን የተባለው ጽንፈኛ ቀኝ ፓርቲ ደግሞ ባልተጠበቀ ሁኔታ 13 ከመቶ ድምፅ አግኝቶ ሶስተኛ ደረጃ በመያዝ በምክር ቤቱ ቦታ ለማግኘት ችሏል። ጽንፈኛ ቀኝ ፓርቲ ይህን ያክል ድምፅ ሲያገኝ በአምሳ ዓመታት ውስጥ ለመጀመሪያ ጊዜ ነው። የምርጫውን ውጤት በመቃወም በርሊን ውስጥ ከተሰለፉት መካከል አንድ ሴት ለጀርመን አማራጭ የተባለው ቀኝ ጽንፈኛ ፓርቲ ጸረ ፈላሾች ሲሆን ከናዚዎች ስልጣን ላይ መውጣት ጋር ይመሳሰላል ብለዋል። ከጦርነቱ በኋላ ዘረኛ የናዚ ደጋፊ ፓርቲ በሀገሪቱ ፓርላማ ቦታ ሲያገኝ ለመጀመሪያ ጊዜ ነው። ስለሆነም በጣም ያሳስበናል። ይህ ሁላችንም እንደ አውሮፓ አቆጣጠር በ1933 ዓ.ም የሆነውን ያስታውሰናል ነበር ያሉት። የጀርመን ምርጫ ውጤት ካሳሰባቸው ሰዎች መካከል እስራኤላውያን ቡድኖች ይገኙባቸዋል። ጀርመኖች በሁለተኛው የዓለም ጦርነት ወቅት አግኝተው በነበረው ወታደራዊ ድል መኩራት አለባቸው ብለው የነበሩት የጽንፈኛው ቀኝ ድርጅት መሪ አሌክሳንደር ጋውላንድ ዛሬ በሰጡት ጋዜጣዊ መግለጫ ድርጅታቸው ዘረኛ አይደለም ብለዋል። ድርጅታቸው ጀርመን ውስጥ የሚኖሩትን አይሁዳውያንን ሊጎዳ የሚችል ነገር በፕሮግራሙ የለም ሲሉ አስተባብለዋል። ሀገራችንን መመለስ የሚለው አነጋገር ጀርመን የውጭ ባህል ባላቸው በአዳን እንድትወረር አልፈልግም ለማለት ነው ብለዋል። አንገላ ሜርከል በበኩላቸው ዛሬ ለደጋፊዎቻቸው ባደረጉት ንግግር በመልካም ፖለቲካና በችግር ፈችነት ዘዴ የአማራጭ ለጀርመን ደጋፊዎችን የመሳብ ዓላማ እንዳላቸው ጠቁመዋል። ቀዳሚው ችግራቸው መንግስት መመስረት መሆኑን ገልጸዋል። ሁለተኛ ቦታ የያዘው ሶሻል ዲሞክራቲክ ፓርቲ ከፓርቲያቸው ጋር አልሰራም ብለዋል። መርከል ታዲያ ከሊበራልና ከአረንጓዴው ፓርቲ ጋር የጥምረት መንግስት ለመመስረት ይገደዳሉ ማለት ነው። ተንታኞች እንደሚሉት እንዲህ አይነቱን ጥምረት ለመመስረት ወራት ሊወስድ ይችላል። አማራጭ ለጀርመን የተባለው ጽንፈኛ ቀኝ ፓርቲ በፓርላማ ያገኘውን ቦታ አንገላ መርከልን በማሳደድ ሀገሪቱን ለመመለስ እጠቀምበታለሁ ሲል ዝቷል። ኢትዮጵያ በያዝነው የአውሮፓውያን አመት በዓለም እጅግ ፈጣኗ ምጣኔ ሀብት ትሆናለች ተብሎ ተተንቢዋል ሲሉ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። ጠቅላይ ሚኒስትሩ የሀገራቸውንና የዓለምን ሁኔታ ባነሱበት የተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ንግግራቸው ለአየር ንብረት ለውጥ ጫናዎችና ለዘላቂ ልማት ግቦች ትኩረት ሰጥተዋል። በሌላ በኩል ደግሞ በዚሁ በመንግስታቱ ድርጅት ጉባኤ ላይ የተናገሩት የኤርትራ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳልህ በሀገራቸው ላይ ተጥለው የቆዩ ማዕቀቦች እንዲነሱና ኢትዮጵያ በኃይል ይዛብኛለች ያለችውን ግዛት እንድትለቅ ጠይቀዋል። የድርጅቱን ጉባኤ ሲከታተል የቆየው ሰሎሞን አባተ ተጨማሪ አለው። ዛሬ ለተጠናቀቀው የተባበሩት መንግስታት ድርጅት ሰባ ሁለተኛ ጠቅላላ ጉባኤ ያለፈው ሳምንት በተለያዩ መስኮች ሥራና ቃላት የበዙበት ነበር። ግጭቶችና ውጥረቶች፣ ረሃብና ቸነፈር፣ የእድገት ተስፋና መሰናክሎቹ የበዛውን መድረክና የየጎን ስብሰባ ሳይቀር ጊዜን አጨናንቀው ነው የቆዩት የዓለም መሪዎች ክቡራትና ክቡራን እየተባባሉ ከተጠራሩበት አንተ አንተ እየተባባሉ እስከተዘላለፉበት የደረሰ ነበር ያለፈው ሳምንት የኒውዮርኩ የመንግሥታቱ ድርጅት መሰንበቻ። እጅግ የላቀ ክብር ብለው ያከበሯቸውን መሪያቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሮኬትማን ብለው በጉባኤው መጀመሪያ የጠሩባቸው የሰሜን ኮሪያው ፕሬዚደንት ልዑክ የውጭ ጉዳይ ሚኒስትሩ ሪ ዮንግ ሆ ተመጣጣኝ ምላሽ መስጠት ይኖርብኛል ሲሉ ፕሬዚደንት ኢቭል ሲሉ በጉባኤው ማብቂያ ቀናት ከትናንት በስቲያ ከቀትር በኋላ ማለት ነው መልሰው ተሰናዝረዋል። አንድ የዩናይትድ ስቴትስ ፕሬዝደንት ነኝ ያለ ሰውዬ በቀደም እዚህ የተቀደሰ መድረክ ላይ ቆሞ እጅግ የላቀውን የሀገሬን የክብር ሰው ከሮኬት ጋር አመሳስሎ ሄዷል ብለዋል። ደግሞ ሚህ ሰው ይህንን መድረክ ገንዘብ የተከበረበት ደመፋሰስ የጊዜው ሥርዓት እንዲሆን ወደሚያደርግ ተቋምነት እየጣረ ይገኛል ብለዋል። የአሜሪካውን ፕሬዚደንት የአእምሮ የጤና ሁኔታም ጥያቄ ውስጥ አስገብተዋል። የኮሪያው የውጭ ጉዳይ ሚኒስትር ራሳቸውን መካብ የሚወዱም ብለዋቸዋል። ሌላም ሌላም ተናግረዋል። ኪም ጆንግ ኡን ራሳቸውንም አገዛዛቸውንም ራስን በራስ ወደ ማጥፋት እየወሰዱ ነው ላሉት ትራምፕ ይልቅ ብለዋል የኮሪያው የውጭ ጉዳይ ሚኒስትር ትራምፕ ራሱ ነው ራሱን ወደ በማጥፋት መንገድ ላይ የሚገኘው እኛ ይልቅ ኒውክሌር የጦር መሳሪያ መሞከር እንደ ማንኛውም ሀገር ሁሉ መብታችን ነው ብለዋል። የማንም ሰላማዊ ሰው ሕይወት ሀገሬ በአሜሪካ ምድር ላይ ልታደርስ በምትችለው ጥቃት ምክንያት ቢጠፋ ተጠያቂው ትራምፕ ነው ብለዋል። የኮሪያው የውጭ ጉዳይ ሚኒስትር ቀደም ሲል የአሜሪካው ፕሬዚደንት ባደረጉት ንግግር ሀገራቸውን መጠበቅ ካለባቸው ሰሜን ኮሪያን ሙሉ በሙሉ ከማጥፋት የተለየ አማራጭ እንዳልተወላቸው ተናግረው ነበር። እንዲህ እንዲህ አይነት የተጋጋሉ ሁኔታዎች በታዩበት የተባበሩት መንግስታት ድርጅት መድረክ ሁኔታው ያሰጋቸው መሆኑን የገለጹ አንተምተው አንተምተው አይነት መልእክት ያላቸው ንግግሮች ያደረጉ መሪዎች ብዙ ናቸው። ይህ በእንዲህ እንዳለ የኮሪያ የኒኩሌር ጦር መሳሪያ ሙከራና እሽቅድምድም ያሰጋቸው "የአካባቢያችንን" ደህንነት ይጎዳል፣ ሰፈራችንን ይበክናል ሲሉ ያወገዙ የኦሼንያ አካባቢ ደሴቶችና ሌሎችም መንግስታት መሪዎችና ከፍተኛ ልኡካንም ነበሩ። የግልግል መንፈስ ያለው ንግግር ካሰሙ መሪዎች አንዱ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግጭቶችን ለማስወገድ ጉዳይ ለፖለቲካ መፍትሔ ቅድሚያ መስጠት የመንግስታቱ ድርጅት መሠረት መሆን እንዳለበት ባሰሙት ንግግራቸው ላይ አመልክተዋል። በዓለም ዙሪያ የሚስተዋሉ ብዙዎቹን ግጭቶችና የቀውስ አዝማሚያዎች ለማስወገድ ከፖለቲካ መፍትሔ የተለየ መንገድ የለም። ይህ ለእኛ ቅርባችን ለሆነችው ለደቡብ ሱዳን ብቻ ሳይሆን ለመካከለኛው ምስራቅም፣ ለሶሪያም፣ ለየመንም በኮሪያ ልሳነ ምድር ላለው አደገኛ ሁኔታም የሚሰራ ነው ብለዋል። ጠቅላይ ሚኒስትሩ ሀገራቸው ለጸጥታ ጥበቃ ምክር ቤቱ ያቀረበችውና ባለፈው ረቡዕ በሙሉ ድምፅ ያለፈው ሰላም የማስከበር ተልዕኮን የማሻሻል ሀሳብ በምክር ቤቱ አባላት ሙሉ ድምፅ መጽደቁ ሰላምን የማስከበር ተልዕኮ ለመንግስታቱ ድርጅት እጅግ ስኬታማ ከሆኑ መሳሪያዎቹ አንዱ መሆኑን ዓለም በድጋሚ አረጋግጧል ብለዋል። የሀገራቸውን ሁኔታ አንስተው ሲናገሩም ማንም ወደኋላ እንዳይቀር የሚል መርህ የሰነቀውን የዘላቂ ሰላም ግቦች የ2030 አጀንዳ ለማሳካት መንግስታቸው በህዝቡና ሕይወታቸውን ለማሻሻል በሚከናወኑ ሥራዎች ላይ ጥረት እያደረገ መሆኑን አመልክተዋል። ቱ አቺቭ ስትራክቸራል ትራንስፎርሜሽን አንድ ዳይቨርሲፋይ ኢኮኖሚ ማኑፋክቸሪንግ ሴክተር አንድ ኢንፍራስትራክቸራል ፋሲሊቲስ መዋቅራዊ ሽግግር ለመጨበጥና የምጣኔ ሀብታችንን በተለያዩ አቅጣጫዎች መስፋት ለማረጋገጥ መንግሥቱ አምራቹን ዘርፍና ብዙ የሀገር ውስጥና የውጭ መዋለ ንዋይ መሳቡን እየቀጠለ ያለውን የመሠረተ ልማት መዋቅሮችን እያሰፋ ይገኛል። ግዙፎቹን ብሔራዊ ፕሮጀክቶቻችንን ማስፈጸሚያ ገንዘብ ለማግኘትም የሀገር ውስጥ ጥሪትን እያንቀሳቀስንና ከውጭ የሚገኘውንም ድጋፍ ከፍተኛ ደረጃ ለማሳደግ እየሰራን ነን። የተቀናጀና ዝቅተኛ ገቢ ያላቸውን ዜጎች ይደግፋሉ ያሏቸውን ፖሊሲዎች ተግባራዊ በማድረግ ድህነትን እየቀነሱ የሰውን የኑሮ ሁኔታ እያሻሻሉ መሆናቸውን የጠቆሙት ጠቅላይ ሚኒስትር ኃይለ ማርያም መንግስታቸው ፈጣንና ሁሉን አቀፍ የሆነ የምጣኔ ሀብት እድገትን ጠብቆ እንደሚገኝ ተናግረዋል። በዚህም መሰረት ሀገራቸው በያዝነው 2017 ዓ ም በዓለም እጅግ ፈጣኑ እድገት እንደሚሆን መገመቱን አመልክተዋል። የኢትዮጵያው ምጣኔ ሀብት ጠቅላይ ሚኒስትሩ በንግግራቸው ውስጥ ሰፊ ቦታ ሰጡት የአየር ንብረት ለውጥ ጉዳይ ልብወለድ ፈጠራ ሳይሆን ለሰው ልጅና ለምድሪቱ አጥፊ መዘዞችን እያየነን ብለዋል። ዊ ኢን ኢትዮጵያ ላይክ መኒ አዘር ካንትሪስ አር ዲሊንግ ኦልሞስት ኤቭሪደይ ዝ አድቨርስ ኢምፓክትስ ኦፍ ክላይመት ቼንጅ። እንደ ሌሎች ብዙ አገሮች እኛ ኢትዮጵያ ውስጥም ከአየር ንብረት ለውጥ ጎጂ ውጤቶች ጋር በየዕለቱ እየተጋፈጠን እንገኛለን። ስለሆነም በሚሊዮኖች የሚቆጠሩ የሰው ልጆች እየሞቱ እና በብዙ ድካመም የጨበጧቸው የልማት ስኬቶቻቸው እየወደሙ አሁን የአየር ንብረት ለውጥ አጥፊ ጫናዎች የመጠራጠሪያ ጊዜ አይደለም። በተፈጥሮ አካባቢ መበከልና አንዳችም አስተዋጽኦ ለሌላቸው የአየር ንብረት ለውጡ ምክንያት ያልሆኑ ተጋላጭ ሀገሮች እየደረሰባቸው ካለው ጉዳት እንዲጠበቁ ፈጣንና ቆፍጣና እርምጃዎች እንዲወሰዱ ጠይቀዋል። የዘላቂ ልማት ግቦች ባለፈው ህዳር ወደ ሥራ በገባው በፓሪስ የአየር ንብረት ውል መጽናታቸውንና ለውጡ ለደቀናቸው ስጋቶች ሊሰጥ የሚገባውን ዓለም አቀፍ ምላሽ አጠናክሮ እንደነበር ጠቅላይ ሚኒስትር ኃይለማርያም አስታውሰው፣ አሁን ግን ጊዜው የመፈንደቂያ ሳይሆን ያለንበትን ሁኔታ ልንፈትሽ የሚገባን ነው ብለዋል። የዘላቂ ልማት ግቦችን ሙሉ በሙሉ ለማሳካት ቁርጠኛ የሆኑ እንደ ኢትዮጵያ ያሉ ሀገሮች ከድህነት ጋር በያዙ ትግል በድል እንዲወጡ አቅም የሚሆናቸው ዓለም አቀፍ ሁኔታ ያስፈልጋቸዋል ብለዋል። ጠቅላይ ሚኒስትሩ ዓለም ከድህነትም ነፃ እንዲሆን የሚያስችል ጥሪትና አቅም እንዳለው ይታወቃል። ድህነትና የሥራ ዕድል መፍጠር የማይችሉ ምጣኔ ሀብቶች የዓለም ሰላምና ጸጥታም ስጋት መሆናቸውን ጠቅላይ ሚኒስትሩ በዚሁ በሰባ ሁለተኛው ጠቅላላ ጉባኤ ላይ ባደረጉት ንግግር አሳስበዋል። ይህ በእንዲህ እንዳለ ለጉባኤው የሀገራቸውን መልእክት ከትናንት በስቲያ ከቀትር በኋላ ያሰሙት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ሞሐመድ አለም በችግር የተዋጠች ፍትህ አልባና እኩልነት የጠፋባት የመሆኑ ሁኔታ ከዕለት ወደ ዕለት እየጨመረ መሄዱን ጠቁመው ከሀገሮች የበዙት ዜጎቻቸው ስልጣን፣ ድምፅና ደህና የሚባል ኑሮ የሌላቸው ብዙውን ጊዜ በሰላም በደህንነት እጦት የሚማቀቁ መሆናቸውን አመልክተዋል። የተባበሩት መንግስታት እንበል እንጂ የተበታተንን መንግሥታትና ማኅበረሰቦች ነን ብለዋል። የኤርትራው የውጭ ጉዳይ ሚኒስትር በእርግጥ አሉ። ሚኒስትር ኦስማን ስለ አህጉራቸው ሲናገሩ አፍሪካ ውስጥ የተወሰነ እርምጃ ይታያል። በት ታልክ ኦፍ አን አፍሪካን ሬናይሳንስ ኦፍ ፋስትስ ግሮዊንግ ኢኮኖሚስ ኢስ ሚስፕላስድ አንድ ፕሪማቱር ይሁን እንጂ የአፍሪካ መነሳት እጅግ ፈጣን ምጣኔ ሀብት የሚሉ ንግግሮች ያለ ቦታቸውና ያለ ጊዜያቸው የሚባሉ ናቸው። ራሳችንን ማጭበርበር የለብንም፣ ሌሎችም እንዲያጭበረብሩን መፍቀድ የለብንም። አፍሪካ በዓለም ውስጥ የሚገባትን ቦታ ይዛለች ማለት የምንችለው ምጣኔ ሀብቶቿ፣ ተቃዋሞቿ፣ የኑሮ ደረጃዋ ያላትን ግዙፍ እምቅ አቅም ማንጸባረቅ ሲችሉ ብቻ ነው ብለዋል። ስለ ሀገራቸው ስለ ኤርትራ ሲናገሩም በዕድሜ ለጋና ስትራቴጂካዊ አቀማመጥ የበረከተ ሰብአዊና የተፈጥሮ ሀብት ያላት አገር መሆኗን ገልጸው ተደቅነውባታል ያሉትን እንቅፋቶችም ጠቋቁመዋል። አስ አን ኢንዲፐንደንት ኔሽን ኢት ሐስ ፌስድ የፉል ብራንት ኦፍ አን አንፌር አንድ አንጀስት ኢንተርናሽናል ኦርደር፣ ነፃ መንግስት ሆና ፍትሐዊ ያልሆኑ ትክክለኝነት የጎደላቸው የዓለም አቀፍ ሥርዓት ጫናዎችን ለመሸከም ተገዳለች። እንደ ጭራቅ መታየትን፣ መገፋትን፣ ማዕቀቦችና ወታደራዊ ወረራዎችን ተጋፍጣለች። ይህ የተራዘመ የውጭ የጥላቻ ግንኙነት በኤርትራና በሕዝቧ ላይ ብዙ ጉዳት አድርሷል። ይሁን እንጂ ሀገራቸው ድምጿን አጥፍታና አጠቃላይ በሆነ የሀገር ግንባታና ግዙፍ የሆኑ የልማት መርሃ ግብሮችን በማስፈጸም ላይ አተኩራ ቆይታለች ብለዋል የውጭ ጉዳይ ሚኒስትሯ ኦስማን ሳለህ ኤርትሪያ ኢዝ ኮንፊደንት ኢት ዊል ሚት ዘ ሰስቴይነብል ዴቨሎፕመንት ጎልስ አሄድ ኦፍ ታይም። ኤርትራ የዘላቂ ልማት ግቦችን ከጊዜው ቀድማ ትመታለች። በግዙፍ የልማት መርሃ ግብሮቿ ኤርትራ ጥገኝነትን አስወግዳ በራሷ ህዝብና ሀብት ላይ ትመረኮዛለች። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ ለተባበሩት መንግስታት ድርጅት እስካሁን ስታቀርባቸው የቆዩ ጥያቄዎችን በድጋሚ በዚህ መድረክ ላይ አንስተዋል። ፍትሐዊና ትክክለኛ ያልሆነው ላለፉት ዘጠኝ ዓመታት ተጥለውባት የቆዩ ማዕቀቦች እንዲነሱላት ለጸጥታ ጥበቃ ምክር ቤቱ ጥያቄ እናቀርባለን። እንዲቀጥሉ ሊያደርግ የሚችል አንዳችም ምክንያት የለም። ተጥለው እንዲቆዩ የሚያደርጋቸው የሚያስፈጽሙትም ጉዳይ የለም። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ መሐመድ ያነሱት ሌላው የሀገራቸው ጥያቄ ኢትዮጵያ ላለፉት ዐሥራ አምስት ዓመታት በኃይል ከያዘችው የኤርትራ ሉዓላዊ መሬት መውጣት አለባት የሚል ነው። ሁኔታው ዓለም አቀፍ ሕግና የተባበሩት መንግሥታት ድርጅትን ብዙ ውሳኔዎች የሚረግጥ ነው ብለዋል። ለመጽሔቱ የተዘጋጁ ቅንብሮች ተጠናቀዋል። ሁለተኛውን የፕሮግራም አጋማሽ ቀደም ብለን ልንጀምር ነው። የዕለቱ አብይ ርዕስ በነገራችን ላይ እየተቀነባበረ ነው፣ እንደደረሰ እናሰማለን። አሁን ሳምንታዊው ሶሎሞን ክፍል የሚያቀርበው ስፖርት። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። በከፍተኛ ጉጉት ሲጠበቅ በከረመው በሦስቱ የዓለም ጠንካራ የማራቶን ሯጮች መካከል በተካሄደው በትላንቱ የበርሊን ውድድር ኬንያዊው ኢልዩድ ኪፕቾጌ ድል ተጎናጽፏል። ጉዬ አዶላ ከኢትዮጵያ በሁለተኝነት አጠናቋል። በሴቶቹም የኬንያዋ ግላዲስ ቼሮኖ ሩቲ አጋን ከኢትዮጵያ በሁለተኝነት አስከትል አሸንፋለች። የእግር ኳስና ሌሎች ዜናዎችም አሉን። አብራችሁን ቆዩ። በትላንቱ የበርሊን ማራቶን የዓለምን ዓይንና ጆሮ በከፍተኛ ደረጃ የሳቡት ሦስቱ ዕውቅ አትሌቶች የወቅቱ ሻምፒዮን ኢትዮጵያዊው ቀነኒሳ በቀለ፣ ኬንያውያኑ ኤልዩድ ኪፕቾጌና ዊልሰን ኪፕሳንግ ነበሩ። የኦሎምፒክ ሻምፒዮኑ ኤልዩድ ኪፕቾጌ በሁለት ሰዓት 3 ደቂቃ ከ32 ሴኮንድ በመግባት በአንደኝነት አጠናቋል። በዚህ በትላንቱ የቢኤምደብሊው በርሊን ማራቶን ያሸንፋሉ ተብለው ከተጠበቁት መካከል አንደኛው ቀነኒሳ በቀለ ግማሹ ላይ የመዳከም ምልክት ታየበት። አስር ኪሎ ሜትር ከዚያ በኋላ ታግሎ ቆየና ለማቋረጥ ተገደደ፣ ሳይጨርስ ወጣ። የቀድሞው የዓለምን ክብረ ወሰን ይዞ የቆየው ዊልሰን ኪፕሳንግም ድንገት ሰላሳኛው ኪሎ ሜትር ላይ መሮጥ አቆመ። ማና ይሎ ይታያል። በማራቶን ለመጀመሪያ ጊዜ የሮጠው ኢትዮጵያዊው ጉዬ አዶላ፣ እርግጥ ኢዱድ ኪፕቾጌ በአንደኝነት ቢያጠናቅቅም ጉዬ አዶላ በማራቶን ለመጀመሪያ ጊዜ ሮጦ 2 ሰዓት 3 ደቂቃ ከ46 በመግባት በታሪክ ፈጣኑን ጊዜ ማስመዝገብ ችሏል። ሌላው ኢትዮጵያዊ አትሌት ሞስነት ገረመው ራቅ ብሎ 20609 በማስመዝገብ በሦስተኝነት አጠናቋል። ድንቅ ውድድር ነበር። በሴቶቹም የኢትዮጵያ አትሌቶች ተመስጋኝ ውጤት አስመዝግበዋል። በአንደኝነት የጨረሰችው ኬንያዊቷ ግላዲስ ቼሮኖ ስትሆን የሁለተኛና አራተኛነቱን ቦታ ሩቲ አጋና ሄለን ቶላ ወስደዋል። ሦስተኛ ቫለሪ አያቤ ከኬንያ ቼሮኖ ትላንት ያስመዘገበችው 2፡20፡23 ከሁለት ዓመታት በፊት ጀርመን ላይ ስታሸንፍ ካስመዘገበችው ሰዓት በ56 ሴኮንዶች ቀንሷል። ሌላም የማራቶን ሩጫ ውድድር ተካሂዷል። ትላንት በዋርሶ ፖላንድ ማራቶን የወንዶቹን የአገሪቱ ተወላጅ ብላጅዝ ብርዝንስኪ፣ የሴቶቹን ኢትዮጵያዊቷ በቀሉ ቤጂ አሸንፈዋል። በወንዶቹ ያሸነፈው ብሪዝንስኪ እንኳንስ በአንደኝነት ይጨርሳል ቀርቶ ከመጀመሪያዎቹ አስር እንኳ አንዱ ይሆናል ተብሎ አልተገመተም ነበር። ሆኖም የ30 ዓመቱ ብሪዝንስኪ በአሳማኝ ሁኔታ ድል ተቀዳጅቷል። ከግማሹ በኋላ ጠንክረው የታዩት አምስት ሯጮች ብቻ ነበሩ። እነሱም ብሪዝንስኪ እና አራቱ የኬንያ ሯጮች ፖል ካንጎጎ፣ ሲላስ ኪፕንጌቲች፣ ጀስትስ ኪፕሮቲችና ጃፌት ኮስጊ ናቸው። ማብቂያው ላይ ብሪዝንስኪ ላሳየው ጠንካራ ግፊት ኪፕሮቲች ምላሽ መስጠት አቅቶት ቀረ። ብሪዝንስኪ ተዝናንቶ በ21126 በአንደኝነት አጠናቀቀ። በማራቶን ለመጀመሪያ ጊዜ ማሸነፉ ነው። ኪፕሮቲች ሁለተኛ፣ ኪፕንጌቲች ሦስተኛ። በሴቶቹ ታሸንፋለች ተብላ ቅድሚያ ግምት የተሰጣት ኬንያዊቷ ሪኮ ኮስጊ ነበረች። ስትመራ ቆይታ ማብቂያው ላይ ተሽመድምዳ ወደቀች። በቅርበት ስትከተላት የቆየችው ኢትዮጵያዊቷ በቀሉ ቤጂ ሌላ የሚያሰጋት አልነበረም። የአንደኝነቱን ስፍራ ወሰደች። ሌላዪቱ ኬንያዊት ቢያትሪስ ቼሮፕ ሁለተኛ፣ የፖላንዷ ኢዋ ጃጊልስካ ሦስተኛ። ማራቶኑን እዚህ ላይ ላብቃና፣ አድማጮች እዚህ በዩናይትድ ስቴትስ ብሔራዊ መዝሙር በሚሰማበት ወቅት ተንበርክከው የታዩ ተጫዋቾች ድርጊት የተቃውሞ ምልክት ነው ሲሉ ፕሬዚደንት ዶናልድ ትራምፕ የሰጡትን አስተያየት የብሔራዊ ሊግ ተጫዋቾች፣ አሰልጣኞችና የቲም አስተዳዳሪዎች በኅብረት ነቅፈዋል። ባለፈው ሳምንት ጨዋታው ከመጀመሩ በፊት ብሔራዊው መዝሙር በሚሰማበት ወቅት ብዙዎቹ ተጫዋቾች ነበሩ የተንበረከኩት። በዚህ ወቅትም አንዳንዶቹ የቲም ባለንብረቶችና አሰልጣኞች ለተጫዋቾቹ አጋርነታቸውን ለማሳየት እጅ ለእጅ ተያይዘው ታይተዋል። በዚህ መዝሙር ሲዘመር የመንበርከክና ሌላም ምልክት የማሳየት ጉዳይ ላይ አሜሪካውያን የተለያየ አስተያየት አላቸው። ባልደረባችን ላቲሳ ሆክ እንደ ዘገበችው ይህ የተቃውሞ ምልክት ባለፈው ሳምንት እሁድ ዌምብሊ ስታዲየም ለንደን ላይ መታየት የጀመረው በቦልቲሞር ሬቨንስና በጃክሰንቪል ጃጓርስ መካከል በተካሄደው ግጥሚያ ላይ ነው። ይህንኑ አስመልክቶ ፕሬዝደንት ትራምፕ ባሳለፍነው አርብ አላባማ ውስጥ ያደረጉት ንግግር ተጫዋቾቹን አበሳጭቷል። ሚስተር ትራምፕ እንዲህ ነበር ያሉት ወን ዩ ላቭ to say, get that son of a bitch off the field right now. Out. He's fired. He's fired. ከነዚህ የብሔራዊ ፉትቦል ሊግ ባለቤቶች አንዱ ለባንዲራችን ክብር የነሳውን ተጫዋች ያን የምናምንቴ ልጅ አሁኑኑ ከሜዳ አባሩልኝ፣ ይውጣ፣ ተባሯል ሲል ብታዩ ደስ አይላችሁም ነበር? ውጣ፣ ተባረሃል። ፕሬዚደንቱ ከትላንት በስቲያ ቅዳሜ ከብሔራዊ ቅርጫት ኳስ ሻምፒዮና ቲም ከጎልደን ስቴት ዎሪየርስ ኮከብ ተጫዋቹን ስቴፈን ከሪን ወደ ዋይት ሃውስ ጋብዘው አለመቀበሉንም አውስተዋል። ስቴፈን ከሪ አንዱ የፕሬዝደንቱ ተቺ ነው። my stance is, is the same as it was yesterday, and even kind of cemented even further about ዛሬም በትናንቱ አቋሜ እንደ ጸናሁ ነኝ። በእኝህ እኛን በሚወክሉ ሰው ምክንያት ሀገራችን እያመራች ያለችበት አቅጣጫ ደግሞ አቋሜን በተለይ እኔን በሚጎዳ መልክ የሰጡት አስተያየት በእርሳቸው ላይ ያለኝን ተቃውሞ አጠናክሮታል። በጉዳዩ ላይ አሜሪካውያን የሚሰጧቸው አስተያየቶች የተለያዩ ናቸው። በዚያም ሆነ በዚህ ግን የዋሽንግተን ከተማ ከንቲባ ሙሬል ባውዘር ዎሪየርስ ወደ መዲናዋ መጥተው በእኩልነት በዓል ላይ እንዲገኙ ጋብዘዋል። አድማጮች፣ ለቀሪዎቹ የስፖርት ዜናዎች ከአዲስ አበባ ተባባሪ አዘጋጅ ገዛን ጽዮን መስቀል ይመጣል። መቀጠል ትችላለህ ገዛኝ። አመሰግናለሁ ሰለሞን። የቅዱስ ጊዮርጊስ ስፖርት ማህበር ስሙን ከማኅበርነት ወደ አክሲዮንነት ሽያጭ በማደራጀት ሀብት ማፍራት የሚችልበትን አቅጣጫ መከተል እንዳለበት አቶ አብነት ገብረ መስቀል አሳሰቡ። የቅዱስ ጊዮርጊስ ስፖርት ማህበር ፕሬዚዳንት አቶ አብነት ገብረ መስቀል ትናንት በስፖርት ማህበሩ ጠቅላላ ጉባኤ ላይ ባሰሙት ሪፖርት እንደገለጹት የሀገሪቱ የንግድ ሕግ ማህበራት በትርፍ የንግድ ዘርፍ እንዲሰማሩ ስለማይፈቅድ ወደ አክሲዮን ንግድ ስራ መሸጋገር አለበት ብለዋል። ወደፊት በአክሲዮን ዘርፍ ለመቀጠል የሚቻልበትን አቅጣጫ በባለሙያዎች አስጠንጠናል ያሉት አቶ አብነት ወደ አክሲዮን የመቀየሩን አስፈላጊነት አስመልክተው የሚከተለውን ብለዋል። እስካሁን ያለውን የገቢ ማሰባሰቢያ መንገድ ከአባላት የሚገኝ መዋጮ፣ ከስፖንሰርሽፕ የሚገኝ ገቢና ከስታዲየም የሚገኝ ገቢ ብቻ ነው። ይህ ደግሞ ክለቡን የትም ሊያደርስ አይችልም። ከዚህ በላይ የጠቀስኩትን ችግሮች ለመፍታት የቅዱስ ጊዮርጊስ ስፖርት ማህበር ወደ አክሲዮን ማህበር መቀየሩ አስፈላጊ ሆኖ ተገኝቷል። የቅዱስ ጊዮርጊስ ዋናው የእግር ኳስ ቡድን የኢትዮጵያ ሻምፒዮን መሆኑ በአፍሪካ ሻምፒዮንስ ሊግ ባደረገው ተሳትፎ ከፍተኛ ገንዘብ ማግኘቱና በሰባ ሚሊዮን ብር የተገነባው የይድነቃቸው ተሰማ ወጣቶች እግር ኳስ ማሰልጠኛ አካዳሚ ተመርቆ ለቀጣዩ ስራ ዝግጁ መሆኑ የ2009 የስፖርት ማህበሩ መልካም ስኬቶች መሆናቸውን አቶ አብነት በሪፖርታቸው አሰምተዋል። በአሁኑ ጊዜ ስፖርት ማህበሩ ዘጠና አንድ ሚሊዮን 715872 ብር ያለው መሆኑንም ፕሬዚደንቱ ገልጸዋል። ይኸው ነው በእኔ በኩል ያለው። ሰለሞን ገዛኸኝ ጽዮን መስቀልን አመሰግናለሁ። በዚሁ እንሰናበት። ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። ሰሎሞን ክፍሌን መደበኛ ፕሮግራሙ ለስፖርት ዝግጅቱ እናመሰግናለን። ሌላ አንድ በሳምንቱ መጨረሻ የተካሄደ ዝግጅት ላይ ተገኝቶ ያጠናቀረውን ደግሞ አሁን ይዞ ቀርቧል። ቪዥን ኢትዮጵያና ኢሳት በጋራ ያዘጋጁት ጉባኤ ትናንት መግለጫ አውጥቶ ተጠናቋል። አራተኛው ጉባኤ እዚህ ዋሽንግተን ዲሲ በሳምንቱ ማብቂያ ቀናት፣ ቅዳሜና እሁድ የተካሄደው በዩናይትድ ስቴትስ ኔቪ ወይም ባህር ኃይል መታሰቢያ አዳራሽ ውስጥ ነበረ። ለሁለት ሙሉ ቀናት የተካሄደውን ጉባኤ ነው ሰሎሞን የተከታተለው። ለዛሬ በወጣው ጋዜጣዊ መግለጫ ላይ ብቻ ያተኩራል። ሰፋ ያሉ ዝግጅቶች በቀጣይ ፕሮግራሞች ይተላለፋሉ። ባጭሩ የሚከተለውን ይዟል። ሶሎሞን ቆንጂት እንዳልሽው ቪዥን ኢትዮጵያ የተባለው በዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች የሚገኙ ኢትዮጵያውያን ምሁራንን ያሰባሰበው ድርጅትና ኢሳት የኢትዮጵያ ሳተላይት ራዲዮና ቴሌቪዥን በጋራ ያዘጋጁት የሁለት ቀናት ጉባኤ ትላንት መግለጫ አውጥቶ ነው የተጠናቀቀው። እዚህ በዋሽንግተን ዲሲ የኔቪ መታሰቢያ አዳራሽ ቅዳሜና እሁድ ሙሉ ቀን በተካሄደው ስብሰባ ላይ ተሳታፊ ምሁራን በወቅቱ የኢትዮጵያ ሁኔታ ላይ በዲሞክራሲ ተቋማት ግንባታ ለዩናይትድ ስቴትስ ኮንግሬስ በቀረበው ኤች አር 128 በኢትዮጵያ የሰብአዊ መብቶች እንዲከበሩ በሚጠይቀው ሕግ ላይ ሰፋ ያሉ ጥናቶችን አቅርበዋል። ከታዳሚዎች ጋር በጥያቄና መልስ መርሃ ግብር ተወያይተዋል። በአሁኑ ወቅት በኢትዮጵያ በሶማሌና ኦሮሞ ክልሎች በተቀሰቀሰ ሁከት ከ7500 ሕዝብ በላይ መፈናቀሉና የብዙዎች ሕይወት መጥፋቱ ሀገሪቱ ከመቼውም በበለጠ መስቀለኛ መንገድ ላይ እንዳለች፣ እንዲያውም ገደል አፋፍ ላይ እንደምትገኝ ጉባኤው ተነጋግሯል። የመፍትሄ ሐሳቦችንም ጠቁሟል። ጉባኤው በርካታ ርዕሰ ጉዳዮችን የዳሰሰ በመሆኑ በስፋት በቀጣይ ዝግጅቶቻችን እንመለስባቸዋለን። ለዛሬው ግን አጠር አድርገው ትላንት ጉባኤው ሲጠናቀቅ የወጣውን መግለጫ እንዲያካፍሉን ዶክተር ጌታቸው በጋሻውን ጠይቄያለሁ። ዶክተር ጌታቸው በጋሻው የቪዥን ኢትዮጵያ ፕሬዚደንትና ጉባኤውን በጋራ ያዘጋጁ ናቸው። ጉባኤው እንግዲህ ያወጣው ጋዜጣዊ መግለጫ ከጉባኤው መንፈስ የተሰበሰቡትን የሀገሪቱን ችግሮች ገልጦ መወሰድ ያሉባቸው እርምጃዎችን በሰባት ክፍል ከፍሎ አውጥተዋቸዋል። አንደኛ በአሁኑ ጊዜ በምስራቅ ኢትዮጵያ በደቡብ እና በምዕራባዊ ደቡብ በኩል በኦሮሚያ አካባቢ ከሶማሌ፣ ከቦርጂ፣ ከቤኒሻንጉል ጋር በመንግስት የተቀሰቀሰውን የህዝብ ግጭቶችን እንደ አንድ አገራዊ ችግር አቅርቧል። ከዛ በመቀጠል ደግሞ በጎንደር አካባቢ የሚደረጉትን ማህበራዊ ብጥብጦችን መናጋትን የሚያስከትሉትን የወልቃይትንና የቅማንት አማራ ችግሮችን ተመልክቶ ከዛም የሚከተሉትን እና የኢትዮጵያ ለም መሬቶች ለሱዳን መሰጣታቸው አመልክቷል። በአጠቃላይ በአፋር፣ በጋምቤላ፣ በቤኒሻንጉል፣ በኦሮሚያ ውስጥ የሚደረጉትን የመሬት ነጠቃዎችን እና ያለ አግባብ ከመንግስት ጋር ግንኙነት ላላቸው ባለ ሀብቶች እየተሰጠ ህዝብ እየተፈናቀለ መሆኑንም አመልክቷል። እና በአጠቃላይ ይሄ ህዝብን በዘር ከፋፍሎ በጎሳ ከፋፍሎ ማጋጨትና የኢትዮጵያን ብሔራዊ አንድነት ለማዳከም የህዝብን መተባበር ለማጥፋት እና ኢትዮጵያ የምትባል አገር እነሱ ካልገዙ ልትኖር እንዳትችል አድርጎ የሀገሪቱን የፖለቲካ ሁኔታ ማካሄድን አስመልክቶ እንደዚህ ጠቁሟል እና አሁን ደግሞ ባለፈው አመት ሬቻ አስመልክቶ ህዝብን ፈጅቶ ነበር። አሁን እንደገና ሊከበር ነው። በዚህ ጊዜም ላይ ህዝብን ሊጎዱ የሚችሉ እርምጃዎችን እንዳይወስድ ያንን አመልክቷል። እነኚህን ሁሉ ደግሞ ለማድረግ እንግዲህ በሁሉም ለሚመለከታቸው አካላቶች አቤቱታ፣ ስሞታ እና ጥሪዎችን አድርጓል እና በመንግስት በኩል ከእንደነኚህ አይነት ጸያፍ ተግባሮች በአስቸኳይ እንዲታቀብ የአገሪቱ የመከላከያ ኃይል በአብዛኛው ኦልሞስት ዘጠና ዘጠኝ በመቶ ከአንድ አካባቢ በመጡ ጀነራሎች የሚታዘዘው ይሄ ሰራዊት በህዝብ ላይ የሚፈጽማቸውን ግድያዎች ከአሁኑ እንዲያቆም ጥሪውን አስተላልፏል። ሃይማኖት አባቶች፣ አዛውንቶች ህዝብን እንዲመክሩ ህዝብ ለህዝብ እንዳይጋጭ ህዝብ ለመንግስት መሳሪያ የሆነው እንዳይጠፋፋ እና እንዲያስተምሩ እንዲገዝቱ እና እነኚህን ድርጊቶች እንዲያወግዙ እንደዚሁ ጥሪ አቅርበዋል። በመጨረሻም ደግሞ የዓለም አቀፍ ኢትዮጵያ ጉዳይ ላይ ባለ ድርሻዎች ነን የሚሉ ወይም እንጠቀማለን የሚሉት እነኚህ በኢትዮጵያ ህዝብ ላይ የሚደርሱት በደሎች እንዲቆሙ ለማድረግ ዓለም አቀፋዊና የሞራል ግዴታ እንዳለባቸውና የኢትዮጵያ ህዝብ ይሄንንም አተኩሮ የሚመለከት መሆኑን አስገንብቷል። ስለዚህ ጥሪ ሁሉም ለሚመለከታቸው ሁሉ በዚህ ጉባኤ ላይ ተላልፏል። ዶክተር ጌታቸው በጋሻውን አመሰግናለሁ። እንዳልኩት ቅዳሜና እሑድ የተካሄደውን ጉባኤ በስፋት በቀጣይ ፕሮግራሞቻችን እናቀርባለን። አድማጮቻችን፣ ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ሲል እንደገለጽነው የዕለቱ አብይ ርዕስ የተጠናቀረ ነበር፣ እጃችን ገብቷል። መንደርደሪያውን ላንብብ። በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች በተፈጠረው ግጭት ሳቢያ የሞቱትም የተፈናቀሉት ሰዎች ትክክለኛ ቁጥር እየተጣራ እንደሆነ የመንግሥት ጉዳዮች ጽሕፈት ቤት ሚኒስትር ዶክተር ነገሪ ሌንጮ አስታውቀዋል። አሁን ያለው የጸጥታ ሁኔታ ፈጽሞ ከግጭት የነጻ እንዳልሆነና አንዳንድ የታጠቁ ኃይሎችም ጸጥታውን ለማደፍረስ የሚንቀሳቀሱ መሆናቸውን ተናግረዋል። ኢሬቻ በዓል በሰላም እንዲከበርም በቂ ዝግጅት እንደተከናወነ ገልጠዋል። መለስካቸው አመሃ ነው ዝርዝሩ ነው የላከልን። ሚኒስትሩ ዛሬ አመሻሹ ላይ በጽህፈት ቤታቸው በሀገሪቱ ወቅታዊ ጉዳዮች ላይ ለውጭ ሀገር ጋዜጠኞች በሰጡት መግለጫ በሶስት ዋና ዋና ነጥቦች ላይ አተኩረው ነበረ። ላለፉት ጥቂት ሳምንታት በኦሮሚያና በሶማሌ ክልሎች የተፈጠረው ግጭት በሚቀጥሉት ቀናት ስለሚከበሩት የመስቀል የርቻና የመሳሰሉ በዓላትና ጸጥታ እንዲሁም መንግሥት ለወጣቱ ስለዘረጋው የማብቃት እቅድ ነበረ። በሁለቱ ክልሎች አዋሳኝ ስፍራዎች በተነሳው ግጭት ምክንያት የተገደሉ የአካል ጉዳት የደረሰባቸውና ከቀያቸው የተፈናቀሉ ዜጎች ቁጥር በትክክል አይታወቅም። ይህ በነጻ አካል አልተረጋገጠም። ጉዳቱን ያደረሱ ኃይሎችንም ማንነት በትክክል ለማወቅ እየተጣራ ነው ነበር ያሉት። ትክክለኛው ቁጥር በነፃ አካል ተጣርቶ አልታወቀም እና በመሠረቱ የፌዴራል መንግሥቱ የሚያጣራ ስለሆነ ቁጥሩን ከዚሁ የማጣራት ሥራ በኋላ እንገልጻለን። እርግጥ ነው ከሁለቱም ወገኖች የኃይል እርምጃ መወሰዱ ነበር ስለሚሏቸው ኃይሎች የሚሉትን ሰምተናል። ከሶማሌ ክልል አንዳንዶቹ እንደሚሉት የኦሮሞ ነጻነት ግንባር በሶማሌ ክልል ተፈጽመዋል የሚባለውን ድርጊት እንደፈጸመ፣ ከኦሮሚያ ክልል ደግሞ የውጭ ኃይሎችን ጨምሮ የሶማሌ ክልል የፖሊስ ኃይልና ሚሊሻ በኦሮሚያ ውስጥ ተፈጽመዋል የተባሉ ግድያዎችን እንዳከናወኑ የሚናገሩ አሉ። በተመሳሳይ ሁኔታ ይህንን የፌዴራሉ መንግሥት የሚያጣራው ይሆናል። የኦሮሚያ ብሔራዊ ክልላዊ መንግስት አስተዳዳሪዎችም ሆኑ የሶማሌ ብሔራዊ ክልል መንግስት አስተዳዳሪዎች የተሰጣቸው ኃላፊነት አንዱ በሌላው ወገን በታጠቀ ኃይል ጥቃት እንዲፈጽሙ ሳይሆን የዜጎችን ደህንነት እንዲጠብቁ መሆኑን ያስታወሱት ዶክተር ነገሪ ሌንጮ ለዚህ ተጠያቂዎቹ እነማን እንደሆኑም እየተጣራ ይገኛል ብለዋል። ዘ አካውንታቢሊቲ ኢሹ ኢዝ ቬሪ ኢምፖርታንት ቢኮዝ ዘ ሲስተም ዳዝንት አላው ኤኒ ኦፍ የተጠያቂነት ጉዳይ በጣም ዋና ቁም ነገር ነው። ምክንያቱም ሥርዓቱ ማንኛውም አስተዳዳሪ ከየትኛውም ክልል ዜጎቻችንን እንዲገድልና እንዲያፈናቅል አይፈቀድለትም። ምክንያቱም ዜጎች በፈቀዱበት የአገሪቱ ክፍል ለመኖርና ሀብትም ለማፍራት መንግሥትም ደህንነታቸውን እንዲጠብቅ ሕገ መንግሥታዊ መብት አላቸውና። ስለሆነም መብት እንደ ተጣሰ ተመልክተናል። መንግስትም ተገቢውን እርምጃ ይወስዳል። በሁለቱ ክልሎች አሁን ያለውን ሁኔታ በተመለከተ ሚኒስትሩ ሲያብራሩ ሁለቱን ክልሎች የሚያዋስነው ድንበር ከ1500 ኪሎ ሜትር እንደማያንስ አስታውሰው የጸጥታ ኃይሎችን በዚህ ሰፊ ስፍራ ለማሰማራት ያለውን ችግር ጠቁመዋል። ግጭቱን በመሠረታዊ ሁኔታ ለመፍታትም ከፌዴራል መንግሥቱ እስከ የሃይማኖት መሪዎችና የሀገር ሽማግሌዎች ያላቸውን ድርሻ ዘርዝረው አሁን ያለው የሰላምና የጸጥታ ሁኔታ ፍጹም እንዳልሆነም ጠቁመዋል። በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ያለው ሁኔታ በአሁኑ ጊዜ በቁጥጥር ስር ውሏል። ይሁንና በየቀኑ አንድም ግጭት አይፈጠርም ለማለት አንችልም። እውነቱ ግን በሁሉም ወገን ግጭቱ እየተባባሰ አይደለም፤ በቁጥጥር ስር ውሏል። በእጃችን ያሉ ማስረጃዎች የሚያሳዩት ደግሞ አንዳንድ የታጠቁ ኃይሎች አካባቢውን ለማናጋት የሚሞክሩ አሉ። ምናልባት ጨለማን ተገን አድርገውም ሰላማዊ ነዋሪዎችን ሊያጠቁ ይሞክራሉ። ወታደራዊ ኃይሎች በእነዚህ አካላት ላይ ተገቢውን እርምጃ እየወሰዱ ይገኛሉ። እናም አሁን ሁኔታው የተባባሰ ሳይሆን በጣም በተሻለ ሁኔታ ላይ ይገኛል። ዶክተር ነገሪ ለንጮ በዚህ ዓመት በኢሬቻ በዓል ላይ ባለፈው ዓመት የተፈጸመው ድርጊት እንዳይደገም የክልሉ መንግሥትም ሆነ የፌዴራል መንግሥት አስፈላጊውን ዝግጅት ማድረጋቸውንም አስታውቀዋል። ሚያ ክልላዊ መንግሥትና የፌዴራሉ መንግሥት ያለባቸውን ኃላፊነት ይገነዘባሉ። እናም ይህ በዓል በሰላም እንዲከበር አስፈላጊውን ዝግጅት አድርገዋል። የገዳ መሪዎች ሙሉ ኃላፊነት ይወስዳሉ። የበዓሉ ክንውን ሰላማዊ እንዲሆን የሚከታተሉ ወጣቶችም ተመልምለዋል። የገዳ መሪዎችም የድርሻቸውን ይሠራሉ። የክልሉ የጸጥታ ኃይሎችም በበዓሉ ሥነ ሥርዓት ውስጥ ባይገኙም የራሳቸውን ድርሻ ይወጣሉ። ሚኒስትሩ በኦሮሚያና በጋምቤላ ክልል እንዲሁም በቤንሻንጉል ጉሙዝ ክልልና በኦሮሚያ ክልል አዋሳኝ ስፍራዎች ተቀስቅሷል ስለሚባለው ግጭት ማብራሪያ ሰጥተዋል። ያለው ግጭት ሳይሆን የወሰን ይገባኛል ክርክር ነው። የጋምቤላና የኦሮሚያ ርዕሳነ መስተዳደር ከወራት ጀምሮ ይህንን ልዩነት በሰላም ለመፍታት ውይይት ጀምረዋል። ስለሆነም በእነዚህ በሁለት ክልሎች መካከል ምንም አይነት ግጭት የለም በቅርቡም ስምምነት ይፈርማሉ የሚል እምነት እንዳላቸው ሚኒስትሩ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አንዲት ሙዚቃ እንጋብዛችሁና ወደ ቀሪው ቅንብር እናልፋለን። i i i

The foreign menorah is እናመሰግናለን ግር፣ ጥሩ ምርጫ ነበረ። የንጉሱ የፕሮዱሰራችን የንጉሱ ታምሬ አንድ የአድማጭ አስተያየት እናሰማችሁና ወደ መደበኛው ዝግጅት ወደ አፍሪካ ነክ ርዕሶች እናልፋለን። በኢሜል የደረሰን አስተያየት ነው ጥሩዬ ወገኔ ነኝ ከወልዲያ ያሉን አድማጭ የላኩት ነው ይሄ የጎሳ ፖለቲካ ያመጣው ጣጣ ውይይት ያስፈልገዋል አስፈሪ ነውና ብለዋል ጥሩዬ ቅዳሜ ዕለት ከምስራቅ ሀረርጌው አስተዳዳሪ ከአቶ መላኩ ፋንታ ጋር ያደረጋችሁትን ቃለመጠይቅ ስከታተል አንድ ነገር አስገረመኝ ባለስልጣኑን ወይዘሮ ቆንጂት ብለው ጠቅሰውኛል እኔን በአክብሮት በኦሮሞና በሶማሌ ህብረተሰብ መካከል የተነሳው ችግር ምክንያት ምንድነው ብለው ሲጠይቋቸው ባለስልጣኑ የሰጡት መልስ በሁለቱም መካከል የታጠረ አጥር ባለመኖሩ ነው ማለታቸው እጅግ አስገርሞኛል። የሀገሪቱ መንግስት ሀገሪቱን በጎሳ ከፋፍሎ ህዝብን እያጋደለ ነው። ይህ ሳያንስ በህዝብ መካከል አካላዊ አጥር ማጥር ታስቧልን? ጉዳይ አልቅም ይላሉ አድማጩ ይሄ መንግስት ይላሉ አድማጭ። ቀጥለው ይሄ መንግስት ስልጣን ከያዘ ጀምሮ በዘራው የዘረኝነት የጎሳ ፖለቲካ ብዙ ኢትዮጵያውያን በግፍ ተገድለዋል፣ ብዙዎች ተፈናቅለዋል። በዚህ ላይ ዝርዝር መስጠት መረጃ ማቅረብ አያስፈልግም። ለቀባሪው ማርዳት ይሆንብኛል። የራሷ እያረረ የሰው ታማስ ስላለች እንደሚባለው የኢትዮጵያ ህዝብ ራሱ መንግስት በፈጠረው የጎሳ ፖለቲካ እየተጋደለ ባለበት ጊዜ አቶ ኃይለማርያም በኒውዮርክ ተገኝተው ስለ ዓለም ሰላም ሲያሳስቡ እንዴት ይቀልዳሉ? አልኩ። ባለፉት 25 ዓመታት በኢትዮጵያ ያየኑ የጎሳ ፖለቲካና ጦርነት ካላስተማረን ምን ያስተምረን ይሆን? አዋቂ መሪ ያለፈውን ታሪክ ተምሮበት መጪውን ጊዜ ዋጅቶ መጪውን እድል ለመጠቀምና ህዝቡንና አገሩን ለተሻለ ኑሮ ለማዘጋጀት ቀን ከሌት ከህዝቡ ጋር ይሰራል። አቦኛማ አልታደልንም ይላሉ ጥሩዬ የስሙላው ፓርላማ ሀገሪቱን ስጋት ላይ በጣለው ጉዳይ እንኳን አይነጋገርም። እንደ ገደል ማሚቶ ብቻ ወያኔዎች ያሉትን መልሶ ማስተጋባት ብቻ እንጂ ሲሉ ተችተዋል። አስከትለውም ተስፋ ከመቁረጥ የሚገኝ ነገር የለምና አቶ ኃይለማርያም ይህን አሳሳቢ ነገር በጥሞና ተመልክተው ይህንን የጎሳ ክልል በማስወገድ የኢትዮጵያውያንን መብት የሚያከብር የሀገሪቱን አንድነት የሚጠብቅ አስተዳደር ለመመስረት ለሕዝብ ግልጽ ውይይት እንዲፈቅዱና ለውጥ እንዲያመጡ እመክራለሁ ብለዋል። ጥሩዬ ወገኔ ከወልዲያ ወደ አፍሪካ ነክ ርዕሶች ይሆናል አሁን የምናልፈው። በበርካታ የምዕራብ አፍሪካ ሀገሮች የተሰበሰቡ ሰዎች ሀገሮቻቸው ሲኤፍኤ ፍራንክ መጠቀሙን ትተው የጋራ የሆነ መገበያያ ገንዘብ እንዲፈጥሩ በመጠየቅ ባለፈው ቅዳሜ የተቃውሞ ድምጽ ማሰማታቸውን የተመለከተ ነው። አዳነች ፍስሐዬ። ለተቃውሞ የወጡት ሰዎች ብዛት ባይኖራቸውም በሲኤፍኤ ፍራንክ ላይ እርምጃ እንዲወሰድ የሚጠይቅ ጠንካራ እንቅስቃሴ ነበር። በሴኔጋል የፓን አፍሪካን የአስቸኳይ ጊዜ ሁኔታ ኃላፊ እንደ ኖጋዬ ባቤል ያብራራሉ። እንዲህ በገንዘብና በኢኮኖሚ ተገዥነት ሁኔታ መሰቃየቱን ከቀጠልን አንድ የአፍሪካ መገበያ ገንዘብ ወደ መፍጠር ለመራመድ አንችልም። ነበር ያለችው ፈረንሳይ ቅኝ ግዛቷ ለነበሩት የአፍሪካ ሀገሮች ሲኤፍኤ ፍራንክን የፈጠረችው እንደ አውሮፓ አቆጣጠር በ1940ዎቹ ዓመታት ነበር። ሲኤፍኤ ከአውሮፓ ገንዘብ ቢሮ ጋር የተያያዘ ሲሆን በፈረንሳይ ግምጃ ቤት በተቀመጠ ብሔራዊ የገንዘብ ክምችት ዋስትና አለው። በምዕራብና በማዕከላዊ አፍሪቃ አሁንም ሲኤፍኤ ፍራንክን ከሚጠቀሙት 14 ሀገሮች መካከል ሴኔጋል አንዷ ነች። ማርትሌን በተባለው ሞቅ ያለ ገበያ በርካታ ነጋዴዎች በጉዳዩ ላይ ይከራከራሉ። ይሁንና ክርክሩ ከኢኮኖሚ ይዘቱ ይልቅ ወደ ስሜታዊነት ያጋድላል። አዳማ ባዲያኔ የተባሉ ነጋዴ አንጸባርቀውታል። የአፍሪካ ገንዘብ ባለመሆኑ በቀኝ ጊዜዎቻችን የተጫነብን የናዚ ገንዘብ አድርገን እናየዋለን። ማርያማ ሰይዲ የተባሉ ባለሱቅ ደግሞ ሴኔጋል የራሷ የሆነ ገንዘብ እንዲኖራት እንፈልጋለን። የፈረንሳይ ፍራንክ እንደምንለው ሁሉ የሴኔጋል ፍራንክ እንድንለው እፈልጋለሁ። መዶጌ የተባሉት ማርችሌን ገበያ ኃላፊ እኛ አፍሪቃውያን ነን ይላሉ። እኛ አፍሪካውያን ነን፣ አንድ መገበያ ገንዘብ ለመፍጠር ተደራጅተን ማስተባበር ይኖርብናል። ሲኤፍኤ ፍራንክ የሀገሪቱ ገንዘብ ሆኖ እንዲቀጥል የሚፈልጉ ሰዎች የገንዘብ ግሽበትንና አለመረጋጋትን አስወግዷል ይላሉ። ፍራንኩን የሚቃወሙ ሰዎች ግን ሲኤፍኤ ፍራንክ በጣም ጠንካራ መሰረት ያለው በመሆኑ የኢኮኖሚ እድገትን አንቆ ይይዛል። ክልላዊ ንግድ ከዩሮ ቀጠና አልፎ ቻይናንና ዩናይትድ ስቴትስን ወደ መሳሰሉት ሰፍቷል። እንደንጎ ሳማብ ሲላ የተባሉ የኢኮኖሚ ባለሙያ ያብራራሉ። ዩሮን ከመሰለ ገንዘብ ጋር የተሳሰረውን ገንዘብ ስትጠቀም ዕቃ ከውጭ ለማስገባት ይቀላል። ዕቃ ወደ ውጭ ለመላክ ስትፈልግ ግን ከሌሎች የውጭ አገር ዕቃዎች ጋር መወዳደር ያቅታቸዋል። ሲኤፍኤ ፍራንክን ለመገባያ የሚጠቀሙ ሀገሮች ሊተውት ይችላሉ፣ የሚያስራቸው ነገር የለምና ይሁንና ከአስራ አራቱ ገንዘቡን የሚጠቀሙት መንግስታት አንዳቸውም የመቶ ዓላማ እንዳላቸው ያመለከቱት ነገር የለም። አማዱ ባምባ ባዲያን ታዲያ መንግስታቱ ፍራንክን ለመተው አለማቀዳቸው አይገርመኝም ይላሉ። ለምን አልተውትም? አልልም ሁሉም የየራሱ አመለካከት አለውና። ይሁንና ሴኔጋል ሲኤፍኤ ፍራንክን ትታ የራሷን ገንዘብ ብትፈጥር የትም አንደርስም። አሁን ክርክሩ ቀጥሏል። ይሁንና ከዚህ ቀደም የሴኔጋልና የአይቨሪኮስ ፕሬዝዳንቶች ሲኤፍኤ ፍራንክን መጠቀም እንዲቀጥል በይፋ ድጋፋቸውን ገልጸዋል። ስለሆነም ገና የሚቆይ ነው የሚመስለው። በሌላ የአፍሪቃ ዜና ደግሞ የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዝደንት ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ወታደራዊ ኃይላቸው በሀገሪቱ ማዕከላዊና ምስራቃዊ ክፍሎች አሸባሪዎችን እየተዋጋ ነው ብለዋል። የሰብአዊ መብት ቡድኖችና ሌሎች ሁኔታውን የሚከታተሉ አካላት በመንግሥት ኃይሎችና በአማጽያን መካከል ለአንድ ዓመት ያህል ሲካሄድ የቆየው ውጊያ የሲቪሎችን ሞትና ለመገመት የሚያዳግት ስቃይ አስከትሏል እንደሚሉ ዘጋቢያችን ማርግሬት ባሽር ከተባበሩት መንግስታት ድርጅት በላከችው ዘገባ ገልጻለች። በማዕከላዊ ካሳይ ክፍለ ሀገር በሚካሄደው ውጊያ ምክንያት ከ1.4 ሚሊዮን በላይ የሚሆኑ ሰዎች ከመኖሪያቸው ተፈናቅለዋል። ፕሬዚዳንት ጆዜፍ ካቢላ ለግጭቱ ምክንያት የሆኑት ሽብር በማስፈን ላይ ያሉት ኩሚያና ንሳፑ ሚሊሻዎች ናቸው ይላሉ። በአስተርጓሚ ነው የተናገሩት ሳይ ካሳይ ውስጥ በሃይማኖት ምስጢራዊነት ላይ የተመሠረተ የጎሳ ሚሊሽያ ልጆች የሚገኙባቸው ሲቪሎችን እንደ መከላከያ ጋሻ እየተጠቀመ ነው። መንግሥታዊ ተምሳሌት የሆኑ ሰዎችንና ህንፃዎችን እያጠቁ ናቸው። የስዊድን ተወላጅ ዛይዳ ካታላን እና አሜሪካዊ ማይክል ሻርፕ የተባሉ በተባበሩት መንግስታት ድርጅት ይሰሩ የነበሩ ጠበብት ባለፈው መጋቢት ወር በካሳይ ክፍለ ሀገር ይካሄዳል የተባለውን የሰብአዊ መብት ረገጣን ጉዳይ ሲመረምሩ ተገድለዋል። ካቢላ ታዲያ አረመኒያዊ ያሉት ግድያ እንዳሳዘናቸው ገልጸው ገዳዮቹ ከቅጣት አያመልጡም ብለዋል። የተባበሩት መንግስታት ድርጅት መርማሪዎች በበኩላቸው በግድያው ወንጀል ውስጥ የተለያዩ ቡድኖች የመንግስት የጸጥታ ኃይሎችም ጭምር ሊኖሩበት እንደሚችሉ ገልጸዋል። የሀገሪቱ ወታደራዊ ኃይል ግጭት በሚካሄድበት ምስራቃዊ ክፍል የተባበረው ዲሞክራሲያዊ ኃይሎች አማጽያንን በመግታት በኩል ጥሩ ውጤት አሳይቷል ብለዋል ካቢላ። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባደረጉት ንግግር በሀገሪቱ ባለፈው ታሳስ ወር መካሄድ ስለነበረበት ፕሬዚዳንታዊ ምርጫ ሲናገሩ ደግሞ ወደዚያ እያመራን ነው ብለዋል። ይህ ሊቀለበስ የማይችል ሂደት ነው፤ መካሄድ ያለበትም ካለምንም የውጭ ትዕዛዝና ጣልቃ ገብነት ነው። የደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባንዴንጋይም ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ባደረጉበት ወቅት በሀገራቸው በመካሄድ ላይ ስላለው ግጭትም ሆነ ሀገሪቱን በማሰቃየት ላይ ስላለው ረሃብ ብዙም አላነሱም። ሰላም ለማምጣት ጊዜ ይወስዳል። በደቡብ ሱዳን ሰላም የማምጣት ጉዳይ ሂደት ነው። የሁላችንም የህብረት ጥረት ያስፈልገዋል ከ ሶስት ሚሊዮን በላይ የሚሆኑ ስደተኞችና ተፈናቃዮች ቀስ በቀስ ወደ መንደሮቻቸው እየተመለሱ ናቸው ብለዋል። ወደ አራት ሚሊዮን የሚጠጉ ደቡብ ሱዳናውያን ከባድ ረሃብ ገጥሟቸዋል። ተቀዳሚው ምክትል ፕሬዚደንት በተባበሩት መንግስታት ድርጅት ባደረጉት ንግግር ግን ከረሃብ ነፃ የሆነች ሀገር ለመመስረት ቀጣይ ድጋፍ ማግኘት እንደሚያስፈልግ አስገንዝበዋል። አድማጮች የዛሬው አፍሪቃ ነክ ርዕስ እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩ ነው። ክቡራትና ክቡራን አድማጮች ለዛሬ የሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። ነገ ከምሽት ሶስት ሰዓት ተመልሰን እንመጣለን። ያስተናገር ናችሁ እኔ አዲሱ አበበና ቆንጂት ታየነን አብራችሁን ስለቆያችሁ እናመሰግናለን። አሁን የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና ደሩ